የአቪዬሽን አሰራርን በመጣስ ለተጠረጠሩ ስድስት ሰዎች ፍርድ ቤት ቀርበዋል። ባለፈው ሐሙስ ነሐሴ አስራ ስድስት ቀን ከአዲስ አበባ ወደ መቀሌ ለመጓዝ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ ስድስት ተከሳቾች ዛሬ ለሁለተኛ ጊዜ የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት ቀርበዋል። ከተጠርጣሪዎቹ ጠበቆች አንዷ ጀሚላ መስፍን ለአሜሪካ ድምጽ እንደገለጹት ፍርድ ቤቱ የቀረበለትን የዋስትና ጥያቄ ባለመቀበል የፌዴራል ፖሊስ የጠየቀውን የ14 ቀናት የጊዜ ቀጠሮ ፈቅዷል። የፌዴራል ፖሊስ ወንጀል ምርመራ ቡድን ተጠርጣሪዎቹ የአቪዬሽንን አሰራር ህግ ከመጣስ ባለፈም በሽብር ወንጀል ሲባል ምርመራ ስለጀመርኩ የዋስትና ጥያቄያቸውን ውድቅ ይደረግ በማለት መከራከሪያ ማቅረቡን ጠበቃዋም አመላክተዋል። የተከሳሽ ጠበቆች በበኩላቸው ተጠርጣሪዎቹ የፈጸሙት አነስተኛ ጥሰት በሽብር አዋጁ የሚታይ አይደለም ሲሉ ነው የተከራከሩት። ፀሐይ ዳምጣው ተከታዩን አድርሰናለች። የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት ከትናንት ጀምሮ እየተመለከተው በቲክቶክ ባሉት ተከታዮች የሚታወቀውን ዮሃንስ ዳንኤል ወይም ጆኒ ዳንኤልን ጨምሮ ነሐሴ 16 ቀን ከአዲስ አበባ ወደ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ ስድስት ተከሳሾችን ጉዳይ ነው። ከተጠርጣሪዎቹ ጠበቆች አንዷ ጀሚላ መስፍን ትናንትናና ዛሬ የነበረውን የግራ ቀኝ ክርክር አብራርት ሰርተዋል። አንድ ሰው የሽብር ወንጀል ፈጸመ ለማለት ሽብር ወንጀሎችን ለመቆጣጠር በወጣዋጅ ቁጥር አስራ አንድ ሰባት ተግባር ሁለት ሺ አስራ ሁለት አንቀጽ ቁጥር አንድ መሰረት እነዛ ሰዎች የተሰባሰቡት ለአንድ አይነት የፖለቲካ፣ የኢኮኖሚ፣ የሃይማኖት ወይም የብሔር አላማ ሆኖ በዛም ምክንያት የሰው ህይወት ካለፈ የሰው ንብረት ከጠፋ እና አካል ጉዳት፣ የተለያዩ ጉዳቶች ከደረሱ ነው ሽብር የሚባለው። በተለይ ለአንድ አይነት ዓላማ መሆን ይጠበቅበታል። ጊቱ በሽብር አዋጁ የሚስተናገድ አይደለም። ተናገድ እንኳን ከተባለ በወንጀል እኮ አራት አርባ ሰረት የዲስፕሊን ቁፋት ሆኖ የመንግስት ሰራተኛ የሚሰጠውን ትዕዛዝ ባለመቀበል የመቃወም እና ያለመታዘዝ ድርጊት ስለሆነ ይህ ደግሞ የሚያስቀጣው እስከ አንድ አመት የሚደርስ ቀላል እስራት ነው ዋስትና የሚያስከለክል አይደለም እና ሊከለከል አይገባም። ከዛም ባለፈ በዚሁ በወንጀለኛ መቅጫ ስነስራት ህግ ቁጥር አንቀጻል መሰረት ተጨማሪ ጊዜ ቀጠሮ የሚጠየቀው ተጠርጣሪዎቹ ቢወጡ ምርመራውን የሚያደናቅፉ መሆኑን በግልጽ መርማሪ ፖሊስ የሚያስረዳ ከሆነ የሚሰባሰቡትን ማስረጃዎች ላይ እንቅፋት የሚፈጡ ከሆነ ነው። ዚህ ማስረጃው ተሰብስቦ ስላለቀ እዚህ ላይ ሆን ያ የሆነ ነገር ስለሆነ ተጨማሪ ጊዜ ቀጠሮ ሊጠየቅ አይገባም ብለ ክርክር አድርገን ነበር። ሆኖም ግን ችሎቱ መርማሪ ፖሊስ ያቀረበውን ምክንያት መቀበል ያሳራቀ ደንበኞቻቸው ለመጀመሪያ ጊዜ ፍርድ ቤት የቀረቡት ባለፈው ቅዳሜ ነሐሴ 18 ቀን 2016 ዓ.ም እንደነበር የጠቀሱት ጠበቃዋ የዋስትና መብት ተፈቅዶላቸው እንደነበር አስታውሰው ይህንንም ዛሬ በነበረው ክርክር ላይ ጭምር ማንሳታቸውን አብራርተዋል። በተመሳሳይ በተመሳሳይ ሁከትና ብጥብጥ ሽብር በማስነሳት ነው የሚቀርበው። ፍርድ ቤቱ ሀያ ሀያ ሺህ ብር ዋስትና በማስከት ከስር ለኳቸው ነበር። ሆኖም ግን ያንን አልተቀበሉትም። በድጋሚ ነው ትናንትና ፍርድ ቤት ያቀረቧቸው። ይህንንም እኛ መከራከሪያ ስትሆን ተከራክረንበታል። ሆኖም ግን ፍርድ ቤቱ አልተቀበለም። የኢትዮጵያ ፌዴራል ፖሊስ ነሐሴ አስራ ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ባወጣው መግለጫ ተጠርጣሪዎቹ በቁጥጥር ስር የዋሉት በሀገሪቱ ካለው የክረምት ወቅት ጋር ተያይዞ በተፈጠረው የአየር መዛባት ምክንያት አሮ ፕላኑ መብረር አይችልም ያሉ የበረራ ባለሙያዎችን በማስገደድ በረራውን ለማስቀጠል በፈጠሩት አምባጓሮና ግርግር ወንጀል ተጠርጥረው ነው ስል አስታውቋል። የፖሊስ የምርመራ ቡድን ተጠርጣሪዎቹ ላይ ከተመሰረተባቸው የወንጀል ክስ በተጨማሪ ከጸረ ሰላም ኃይሎች ተልዕኮ ተቀብለው የተንቀሳቀሱ ናቸው በማለት በሽብር ወንጀልም መጠርጠራቸውን ጨምሮ ገልጸዋል። ከተጠርጣሪዎቹ መካከል የአንዱ ጠበቃ መሆናቸውን የገለጹት አቶ ናትናኤል ተክሎ የፌዴራሉ ፍርድ ቤት ተረኛ ወንጀል ችሎት ከትናንት ጀምሮ ጉዳዩን እየተመለከተ የነበረው ከዚሁ በሽብር ወንጀል ከመጠርጠር አንጻር መሆኑን አብራርተዋል። የፌዴራል ፖሊስ ተከርካሪዎቹን ከሽብር ወንጀል ጋር የተመለከተ ጠርፈታቸዋለው ተጨማሪ ነበር ያስፈልገኛል። ስለዚህ አስራ አራት ቀን ሊፈቀድ ይገባል የሚል ጥያቄ ቀርቦ አቅርቦ ነበረ የጠርፈርኩበትም ይሄ አስራ ስድስት

የቀረበ የነበረው ተጠርጣሪዎቹ ከዚህ ቀደም በፌደራል መጀመሪያ ደረጃ ፍርድ ቤት በአራዳ ምድብ ሁለተኛ ጊዜ ቀጠሮ ችሎት ቀርበው የሽብር ዋስትና ሰጥቷቸዋል። አሁን ላይ የፌደራል ፖሊስ ያነሷቸው ነጥቦች ያኔም የተነሱ ናቸው እና በድጋሚ መቅረባቸው አግባብ አይደለም። አሁንም ደግሞ ፌደራል ፖሊስ ቀረኛ ያላቸው ማስረጃዎች ከአየር መንገድ ሲቪላይዜሽን ባለስልጣን ሜቶሎጂ እንዲሁም ከኤሌክትሮኒክስ መሳሪያዎች የሚገኙና በተጠርጣሪዎቹ ዋስ ሊወጡ ማስረጃዎች ሊያቀፉ እንዳይቀርብ ሊያደርግ የሚችሉበት ምንም አይነት አቅምም የለም። ዋስትና ግዙ ግግ መንግስታዊ መብት ነው። ሊከለከል የሚገባው እጅግ በጠባቡቱ ትርጉሞ ነው። ቀሪ ስራዎቹ እነሱ በመውጣታቸው የሚደናቀም ወይም የሚቀር ወይም ደግሞ የሚለወጥ መሆኑን ማረጋገጥ ነበረበት፣ የሚክርክር ነበር። በአጠቃላይ በጠበቆች በኩል ሁለተኛ ጊዜ ቀጠሮ ችሎት የነበረ ጉዳይን ቀርቧል። ለፍርድ ቤቱ በዛ መሰረት ፍርድ ቤቱ የአዲስ ፌደራል ጀመረጃ ፍርድ ቤት የቀረቡት በእውቀትና በጥበት እንጂ መሽብር አይደለም። ሁላይ ከቀረቡ ማስረጃዎች ፖሊስ እንደ ጅምር ግኑ ጅምር ስራ ሊያሰባስባቸው የሚችላቸው መረጃዎች መስጠቱ በግ ተገቢ ነው። አሁን ላይ የዋስና መጠበቅ አይገባም በሚል የፌደራሉ ፍርድ ቤት ተረኛ ወንጀል ችሎት በዛሬው ውሎ የተጠርጣሪዎችን የዋስትና ጥያቄ ባለመቀበል ለፖሊስ የ14 ቀን የምርመራ ማጣሪያ ጊዜ መፍቀዱንም ጠበቆቹ አስረድተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።